SBS Radio. SBS Radio, the program. The program SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የአዲስ አበባ ስፖርት ኮሚሽን ኮሚሽነር ዮናስ አረጋይ በያዝ ነው የኢትዮጵያ አዲስ ዓመት 2012 ዋዜማ ላይ በአዲሱ ዓመት አዲስ አበባን የስፖርት ማዕከላዊነቷ እንድትመልስ እናደርጋለን ብለው ቃል ገብተዋል። ምን አይነት ትልሞችን በመወጠንና በመተግበር ነው የአዲስ አበባን የኢትዮጵያ ስፖርት ማዕከል ለማድረግ የተነሱት? አመሰግናለሁ፣ እድል ስለሰጣችሁም። እንደሚታወቀው የስፖርት ብዙ ጊዜ በዓለም ላይ ከተሞችን ነው ፎከስ የሚያደርገው። የአንድ ከተማ የስልጣኔ መገለጫ። ህዝቦቿ በስፖርት ያደጉ፣ የበለጽጉ፣ ውጤታማ የሆኑ ሲሆኑ እድገታቸውን በዛ ልክ የስልጣኔ መገለጫ እንደሆነ ይታወቃል። ስለዚህ የአንዱ አስራ ዘጠኛው ሴንቸሪ ላይ እንደሚታወቀው በአውሮፓያኖች አሜሪካኖች፣ ትልቁ ፉክክር የነበረው የትልቅነታቸው የከተማቸው መገለጫ የነበረው በስፖርት በኦሎምፒክ የተሻለ ውጤት ማምጣት ሀገራቸውን በተለያየ የስፖርት ማዕቀፍ ውስጥ ስልሳ ሰባ ፐርሰንት ህብረተሰቡ በስፖርት እንቅስቃሴ ውስጥ ሲያሳልፍ አድርገው እስከ መለኪያ ጭምር አድርገው የሚያቀርቡበት ሁኔታ ነበረ። ስለዚህ ከዚህ መሪ አኳያ ተነስተን ስናየው አዲስ አበባ እንግዲህ የአፍሪካ መዲና የኢትዮጵያችን የብሔር ብሔረሰቦች መቀመጫ ትልቅ ከተማ ናት። እች ከተማችን ከዛሬ አስራ አምስትና ሀያ ዓመት በፊት በስፖርቱ አትሌቲክስ ክለብ የያዙ እንዳታወዳድሩ ተብላ የምትጠቀስ ከተማ ነው የነበረችው። ጠቅላ ብዙ ዋንጫዎቹ ሜዳላዮቹን ትበላ የነበረች ከተማ ነበረች። ስለዚህ በርካታ በአትሌቲክሱም በእግር ኳስ ናሽናል ቲም ላይ ከስድስት እስከ ሰባት ተጫዋቾች እየነበራት ትልቅ ከተማ ናት። በስፖርቱ መነሻም ናት ለኢትዮጵያ ስፖርት። እንግዲህ ኢትዮጵያ ስፖርት የሚጀምረው ጽህፈት ቤቱም ስፖርቱም ጃልሜዳ ላይ ነው ታሪኩ የሚጀምረው። ስለዚህ ጃልሜዳ ሜዳ እና ስፖርት ነጣጥ ለምታየው አይደለም። ጃልሜዳ አዲስ የአዲስ አበባ ላይ ያለ እምብርት ላይ የሚገኝ ቦታ ነው። ስለዚህ እነዚህ ነገሮች ለማምረት ስትወስደው፣ በስፖርቱ ትልቅ ማዕከል መሆን ሲገባት ከጊዜ ወደ ጊዜ እየቀነሰ ነው እየመጣ ያለው እሱ ብቻ ሳይሆን በኢትዮጵያ በመላው ጨዋታ ሊሆን ይችላል። በተለያዩ ውድድሮች ላይ በተማሪዎች ላይ ይሁን በአካል ጉዳተኞች ውድድር ይሁን አምስተኛ፣ ስድስተኛ፣ ሰባተኛ እየወጣች ከሁሉም ክልሎች ወደኋላ እየቀረች የመጣች ከተማ እየሆነች ነው። ስለዚህ ከዚህ በመነሳት ነው አዲስ አበባ የስፖርት ማዕከልነቷን መመለስ አለብን ብለን በኢትዮጵያ ስፖርት ፖሊሲ ላይ በተቀመጡት አራት ዋና ዋና ሀሳቦች ላይ ማዕከል አድርገን መስራት አለብን ብለን አስቀምጠናል። አንዱ የማስ ስፖርት ሁለተኛ ማዞተሪያ ቦታ ሶስተኛ ታዳጊ አራተኛ ውድድር ነው ያው እንግዲህ ከተማ አንዱ ወደኋላ እንድንመለስ ያደርገው የመራንበት አግባብ ነው ወደዛ ወደዚህ ሊሳን ውስጥ አመራሮች ላይ ያሉ ችግሮች ናቸው ችግሮቹ የሚጀምሩት ከአንደኛ ከስፖርት ፖሊሲ ላይ ከተቀመጠው ሀሳብ መጀመር ሲገባን ስራውን የጀመር ነው ከአራተኛ ነው ውድድር ላይ ነው የተንጠለጠለ ነው እንጂ ከታዳጊ ከማዝወተሪያ ቦታ እና ህዝቡ ስፖርቱን እንዲወደው ደግሞ ከማስ ስፖርት ጤናውን እየጠበቀ በዛውም ማስ ስፖርት የቤተሰብ ስለሆነ ልጆቹንም እያመጣ እየተንቀሳቀሰ ጤናውንም እየጠበቀ ለታዳጊ ማስተዋጽኦ ልጆቹን እያደረገ መሄድ ላይ ክፍተት ነበር እና አመራሩም የስፖርት ባለሙያውም የዕለት የዕለት ተደራሽ የሆነ የዘመቻ ስራ ላይ በመጠመድ ውድድር ላይ ነው ስናተኩር የነበር ነው። ስለዚህ እኛም ከመጣም በኋላ በሞስ ወደ ስምንት ወር ዘጠኝር ሆኖናል። ውድድር የሚባል ነገር ለስፖርት ያስፈልጋል ግን አሁን ምን ይዘን ነው የምንወዳደረው? በባዶ እዛም እዚህ የሚያድጉ ልጆችን ጠጋ ብንን መወዳደር የለብንም። ውድድራችን ከክልል ጋር ብቻ ሳይሆን ትልቅ ከተማ ነው፣ እንደ ሀገር ሰንደቅ ዓላማ ከፍ የሚያደርጉ ልጆች ላይ ነው መስራት መቻል ያለብን፣ ታዳጊ ላይ ነው መስራት ያለብን በሚል እንደ አዲስ በአጠቃላይ ከማስ ስፖርት ጀምረን ህብረተሰቡን በማንቀሳቀስ ትልቅ ስራዎችን መስራት ከቻልን ትልቅነቷን እንመልሳለን፣ የስፖርት ማዕከልነቷን እንመልሳለን በሚል ትልቅ ስራ ሰርተናል። ሁለተኛ የዚ ታዳጊዎቹም ስፖርት ላይ ከአዲስ አበባ ዩኒቨርሲቲ እና ከኮተቤ ዩኒቨርሲቲ እንደ አጋጣሚ ሆኖ አዲስ አበባ ከየትኛውም ዩኒቨርሲቲዎች በኤችፒ ትምህርት ቀደምትና ከስልሳ ከሰባ ዓመት በላይ ልምድ ያላቸው ዩኒቨርሲቲ ያለን ከተማ ነው። ስለዚህ ያልተጠቀምንበትም ነበር። አሁኑ በጋራ የምንሰራበትን እድል በመፍጠር ታዳጊ እስካሁን እየሄድን ያለ ነው ትክክል ነው ትክክል አይደለም በሚል በእውቀት በምርምር እንዲመልሱልን በማድረግ እስከ ዛሬ ስንሄድበት የነበረው ትክክል እንዳልሆነ የእድሜ መጭበረበሮች እንዳሉ ጭምር አንዳንዶቹም ከታዳጊ ሲያሆኑ ትልልቅ ሰዎች በጣም በሚያሳፍር ሁኔታ ዝም ብሎ ለመቀለብ ወይንም ደግሞ ለምን ከኛ ሰዎች ከሆነው ተመሳጥረው የሚሰራ እንጂ አንዳንዱ ሲሙን ተላልቶ ትንሽ ሳይሆን ዝም ብለ የመቀለድና የመንግስት ገንዘብ አላስፈላጊ ቦታ ላይ እየጠፋ እንደነበረ አይተናል። በገለልተኛ አካል ነበር ያስጠና ነው። ስለዚህ እሱን እንደ አዲስ አፍርሰን ከአዲስ መጀመር አለብን ብለን አጣጭ አስቀምጠን ተግባብተንም ጭምር ንባቸው ሁኔታዎች አሉ። ከዛ ውጪ የማዞተሪያ ቦታዎች ነው እንደ አዲስ መስራት አለብን በሚል ያው እንደምታውቀው አዲስ አበባ አንድ ስንዝር ቦታ ማግኘት በጣም ከባድ ነው። ስለዚህ በክቡር ከንቲባ ኢንጂነር ታከለ ኡማ መራቲን ማዋቀር በአጭር ጊዜ በዚህ አራትና አምስት ወራቶች ብቻ ከስልሳ ስድስት በላይ የጥርጊያ ሜዳዎችን እንዲመቻቹ ተደርገዋል። በዚህ በሚጋ ፕሮጀክቶቻችን ላይ ትልልቅ ስቴዲየሞቹን አሁን በመገንባት የትም አንደርስም። መጀመሪያ አክሰሰብል መሆን የሚችልበትን ስትራቴጂ ነው ያመቻቸ ነው እና ከዛ ውጪ ውድድር በተመረጡ ውጤት ማምጣት የምንችልባቸውን ካልሆኑ በስተቀረ ሶስትም አራትም አመት ፈሽቶብን ውጤት ማምጣት የምንችልበትን ስራ ለመስራት ወደኋላ ኋላ ተመልሰ መስራት መቻል አለብን፣ የሚል አቋም ወስደን ነው አዲስ አበባ የስፖርት ማዕከልነቷን እንመልሳለን ያለው። እነዚህን ስራዎች መስራት ከቻለን ስቴፕ ቱ ስቴፕ ከሄድም የተሻለ ውጤት ማምጣት መቻል አለብን በሚል ነው ይህን እንደ መርህ እና እንደ ቁጭት በሚፈጥር አንድ የ ሀሳብ አድርገን አንስተን ጉዞ የጀመር ነው በእሱም እየተሻለ ምልክቶች ማየት ችለናል። እንደሚያውቁት በተለይም ስፖርት ብዙ ወጪን የሚጠይቅ ነው። የተቋማት ግንባታ ያስፈልገዋል። መንግስት ብቻውን ራሱን ችሎ የስፖርት ዘርፎችን ማስፋፋት ስለሚያውቅ ባለሀብቶች በስፖርት ዘርፍ መዋለ ነዋዮችን በማፍሰስ የስፖርት ተቋማት በማስፋፋቱ ረገድ በመንግስት በኩል ምን አይነት ማበረታቻዎች እየተደረገላቸው ነው እስካሁን ድረስ? በሌላ በኩልስ ከባለሀብቶች ውስጥ ዘንድ በስፖርቱ ዘርፍ ነዋዮቻቸውን አፍስሰው ራሳቸውንም ጠቅመው የስፖርቱንም ማህበረሰብ ሊያግዙ ለማድረግ ምን አይነት ፍላጎቶች ይታያሉ? ከዚህ አንጻር ሁሉ ነገር ያው የሚነሳው ከፖሊሲያችን ነው። ምንም እንኳን ፖሊሲያችን የተወሰነ መስተካከል የሚገቡ ነገሮች ወቅቱን የሚመጥን ማድረግ የሚገባን ነገር እንዳለ ሆኖ ኦልሞስት ከሀያ አንድ አመት በላይ ሆኖታል። እኛም እያነሳን ነው ለፌዴራል ስፖርት አጠቃላይ እንዲከለስ እንዲታይ። በጣም ኢንተረስቲንግ ጥያቄ ነው። አሁን ላይ ከየክልሎችም ቲም ተዋቅሮ የፌዴራል ስፖርት ኮሚሽን አንድ ሰነድ እንዳዘጋጀ አስታውሳለሁ በቅርብ ጊዜያቶች ለሚኒስትሮች ምክር ቤት እንደሚቀርብ ይፋ ተደርጎልናል። ባይዘወይ በጣም የሚገርመው በዚህ የሰለጠነ ዘመን አንድ ባለ ሀብት ስቴዲዮ መስራት እፈልጋለሁ፣ ኢንቨስት ማድረግ እፈልጋለሁ ቢል፣ ምንም ፕላትፎርም ምንም ይሄን ሊጋብዝና ይሄን ለማሰራት የሚችልበት መመሪያም ደንብም አዋጅም ጭምር የሌለበት ሁኔታ ነው ያለው በመመሪያው የተመላከተ ነገር አለ። ባለሀብቱን እናሳትፋለን፣ በስፖርት ፊልድ ላይ ዩኒቨርስቲ እንዲያደርግ እናደርጋለን የምትል የተወሰነ ቁንስል ሀሳቦች አሉ እንጂ እንዴት ምንድን ነው ማበረቻቸው? ከውጭ ምን ይዞ ቢመጣ በጉምሩክ በኩል ምንድን ነው ልንቀንስለት የምንችለው? የአንዳንድ ታዳጊዎችን ትጥቅ ይዞ መጥቶ ማልበስ ቢፈልግ ምንድን ነው የሚደረገው? ከትርፍ ውጭ የሆኑ ተግባራቶችን አንድ ግለሰብ መፈጸም ቢፈልግ ባለሀብቱ የተወሰነ ስፖርት ማዕከሎች መስራት ሊፈልግ መሬት በምን መንገድ ነው የሚያገኘው የሚሉ ነገሮችን አይመልስም። አሁን ቅርብ ጊዜ እንደውም ከአውስትራሊያ በጣም የታወቀች ባለፈው ዓመት ተሸላሚ ነበረች በጂምናስቲክ ሶስና የምትባል መታ አንድ የዚህ የጂምናስቲክ ማዕከል መገንባት ትፈልጋለች። እንዲሁም ደግሞ አገር ቤት ሰውነት የረጅሙ የኢትዮጵያ ውስጥ ብሔራዊ ናሽናል ቡድን አሰልጣኝ እንዲሁም ደግሞ በጣም ታዋቂ ሰው እንደዚሁ የታዳጊ ላይ ማዘወተሪያ ቦታ ጥያቄ አቅርቦ ነበር። በምንድን ነው የምትሰጠው የሚለው ነገር ፊልድ እስከ ዛሬ ድረስ አልነበረም። ስለዚህ ያደረግነው ነው ምንድን ነው በእኛ አንድ አዲስ አበባም ባለሙያዎች ሰሌክት አድርገን ከወረዳ ከክፍለ ከተማ እንዲሁም ደግሞ ከከተማ ከፍተኛ የስፖርት ባለሙያዎች በስፖርት ሳይንሱ ማስተር ምናምን ያላቸው ወጣቶችን በመያዝ ባለሀብቱ ማበረታቻ የሚያገኝበት እንዲሁም ደግሞ ከባለሀብቱ ውጪ እውቀት ያለው ፍላጎት ያለው ልምዶ ያለው በዛ ዘርፍም ዝናም ያላቸው እውነት መስራት ይችላሉ። ሞካቢሚ እስካመነ መስጠት የምንችልበት እድል መፈጠር አለበት የሚል በዚህ ዝርዝር ሰነድ ይሰራ በሚል እንደ አዲስ አበባ ዝርዝር ሰነድ ወረድ እያጠናቀቅን ያለ ነው። በቅርብ ጊዜያቶች አዲስ ካቢኔ ስለሆነ የተዋቀረው አቅርበን ሲጸድቅ ቅድም ያልናቸው ሰዎችንም የመስጠት እድሎች ይኖሩናል የሚል ነገር ነው ያለው። በዚህ አጋጣሚ እውነቱን ለመናገር ግን ምንም ያልተሰራበት በባለ ሀብቱ ዘርፍ ጥሩ ጥያቄን ያነሳው ረጅም ርቀት ያየንበት ነው። እንደተባለው ደግሞ አንድም ለሀገራቸው ትልቅ ጥቅም የሚያገኙበት፣ ሁለተኛ ከሀገርን መዘለለ ለግላቸው ማትራት የሆነው የተሻለ አቅም የሚፈጥሩበት እድል ይኖራል። ያወጡትን ገንዘብ የመመለስ እድል ይኖረዋል ማለት ነው። እንግዲህ በዓለም ላይ ልጆች በጣም ፕሮፌሽን ሲሆኑ እየተሸጡ የተሻለ አቅም የሚገኝበት ሁኔታ ስላለ ማለት ነው። ከዛ ውጪ ለልጆቹን ከስራ እድል አኳያ ቀላል የሚባል ጥቅም የለውም። ከተማችን በስራ እድል በጣም ከአዲስ አበባ ዙሪያም ከአዲስ አበባ ውጭም በርካታ ከተማችን ላይ የሚገባ የሰው ሀይል ትልቅ ነው ያለው። ይሄ የስራ እድል ይፈልጋል። ስለዚህ ከትንሽ ልጅ ጀምሮ እስከ አዋቂ ድረስ በጣም ተርኖቨሩ ሰፊ ነው፣ የሚገባ የሚወጣውን ብዙ ነው። ስለዚህ ከዚህ አኳያ የስራ እድልም ጭምር ስለሆነ ሰፊ ስራ መስራት አለበት የሚል ነገር ነው ያለን። አሁን ግን እየተሰራ ያለው ትንንሽ ስራዎች ላይ ነው። ባለሀብቱ የተወሰነ ክለቦችን የመያዝ የመደገፍ ምልክቶች የማይጀምረናል ማለት ነው በኮንስትራክሽን ሰርቭ ላይ የተሰማሩ አንድ ሁለት ድርጅቶች አዲስ አበባ ላይ ክለብ ይዘው የእነሱን ብራንድ ይዘው መጫወት እየጀመሩ ነው ያሉት። ግን በምንፈልገውና እዚህ ግባ የምንለው ውጤት ግን እየመጣ አይደለም። እንዳልከው የማበረታቻ ሂደቱ በጣም ክፍተት ያለበት ረጅም ዓመት ያልሰራንበት ሁኔታ በመሆኑ ዓለም እየሄደበት ካለው መንገድ በተለየ መንገድ እየሄደ መሆኑ መንግስት ትከሻ ላይ የተንጠለጠለ ስፖርት መስኩ ደግሞ የትም አያደርሰንም የሚል ስህተታችን አይተን በወረድ እንደ አዲስ አበባ የማስተካከያ ስራዎች እየተሰራ ነው። ከሰነድ አኳያ ቅድምም ጠቆመውታል። ሰፋፊ ስፖርት ማዘውተሪያ ስፍራዎች የአዲስ አበባ ውስጥ የሉም። ከመላ አገሪቱም ቢሆን በተመሳሳይ ሁኔታ ነው። በምዕራቡ ዓለም በየቀበሌው ላይ ያለ ስፖርት መስፋፊያ የእኛ ሀገር ውስጥ የአንድ ትልቅ የሀገር የኳስ ሜዳ ተደርጎ ይቆጠራል። ይህንን በተለይ የስፖርት ማዘውተሪያ ስፍራዎችን ለማስፋፋት በእርግጥ ወሳኙ የከተማ ፕላን ነው። ከተማ ፕላን ውስጥ እስካሁን የነበሩት እነዚህ ነገሮች አልታቀፉም። የመዝናኛ ቦታዎች፣ የስፖርት ማዘውተሪያ ስፍራዎች የመሳሰሉ ነገሮች ብዙ ጊዜም ግምት ውስጥ ያገበቡ ነበርና ከዚህ ወዲስ አንዱ ይሄ የከተማ ፕላን ውስጥ የስፖርት ማዘውተሪያ ስፍራዎችን እንዲያካትት ለማድረግ እስካሁን ምን ተሰርቷል ለወደፊቱስ አሁን በአዲሱ ፕላናችሁ መሰረት እንዲካተት ለማድረግ ምን አይነት ጥረቶችን እያካሄዳችሁ ነው? ድም እንዳነሳሁት ብዙ ጊዜ ሚዲያው ላይ የማነሳው አንድ ሀሳብ አለ። ስልጣኔ፣ ልማት፣ መንገድ፣ ሆስፒታል፣ ሌላ መሰረተ ልማት ብቻ አይደለም። ልማት የሰው ልጅ እንቅላት ልማት፣ ትውልድ ላይ ነው የምትሰራው። ልማት የሚጀምረው ከታዳጊ ነው። ታዳጊ ብላ ካነሳ ደግሞ ከስፖርት ውጪ ይሄን ታዳጊ የምታገኝበት መቼስ በስብሰባ ልትይዘው አትችልም። ስለዚህ ልጆች የሚወዱት ሁለት ነገር ነው። በዓለም ላይ ወጣቶች የምትይዘው በሁለት መንገድ ነው። አንዱ በአርቱ ነው፣ ሁለተኛ በስፖርቱ ነው። ስለዚህ ዛሬ ልማት ብለን እየገነባን ያለ ነው፣ ነገ ከነጎዲያ እንደነ ጃፓኖች እንደነ ኮሪያዎች እንደ ቻይናዎቹ እና እንደነ አሜሪካኖቹ ከሆነ ጊዜ እያፈረስክ የስፖርት ማዘወተሪያ ቦታ መገንባት አይቀርም። ስለዚህ ዛሬ ላይ ያለው ትውልድ እየገነባ ያለው ዛሬ ላይ እየተቀመጡ ያሉ መመሪያዎች ነገ ደግሞ የሚመጣው ጀኔሬሽን ትክክል አይደለም ብሎ የሚሰራበት ጊዜ ይመጣል። ጃፓኖቹ ጨንቋቸው ነው ሃያ ሰላሳኛ ፎቅ ላይ ሜዳ እየሰሩ ያሉት፣ እነሱ የተወሰነ በባህርም ስለተከበቡ ነው። እኛ እድሉም እያለን ያስተሳሰቡ ሁኔታ ባለመረዳት በርካታ ችግር እየተፈጠረ ነው ያለ። እንግዲህ የከተማ ፕላን ላይ የፕላን የማድረግ ችግር አይደለም፣ በእኛ በኩል ያየ ነው። ይህን የማስፈጸም አቅም እና በፕላኑ ላይ ተመላክቷል። ወደ ታች ስትወርድ ግን ያለው ቢሮክራሲ እና አጠቃላይ ቁልፍ ጉዳይ አድርገው ከመምራቱ ጋር በተያያዘ ያለ ክፍተት እንደሆነ አይተናል። በእኛ በኩል እነዚህ የትልልቅ ስቴዲየም የሚሰሩበት ቦታ የስፖርት ቦታዎች የት እንደሆኑ ጭምር ተመላክቷል። ክፍተቱ የነበረው ለማስታረቅ በአሁኑ አዋጅ ድጋሚ ከአስራ አምስት ቀን በፊት ምክር ቤት አጽድቆልናል። ትልቁ ችግር የነበረው ሁለት ነገር ነው። አንዱ እኛ አካባቢ ያለ ነው፣ አንደኛው ከኛ ውጭ ያለ ችግር ነው። ከኛ ውጭ ያሉ ችግሮች ሁለት ናቸው። የመጀመሪያው የሃይማኖት ተቋሞች የጥምቀት ቦታ የምንላቸው ቦታዎች ብዙውን ጊዜ አይለሙም። ኦረዲ ኦርቶዶክስ ላይ ያሉ ስለሆነ የእነሱም ኤሪያ ስለሆነ በጋራ ሆነ ይሄ ማልማት ችግሩ ነበር። ሁለተኛ፣ ኦረዲ የጥምቀት ነው የስፖርት ነው በሚል በመሀል ሌላው አካል ይጠቀምበት ነበር። ካርታ የይዞታ ማረጋገጫ ያወጣባቸውም ነበር። አሁን ከኦርቶዶክስ እምነት የበላይ ኃላፊዎች ጋር ተነጋግረን የስፖርት ቦታዎችን ለማልማት ኦሎሞስ ከሰላሳ በላይ የሆኑ የስፖርት ቦታዎች የነበሩ ቦታዎች የይዞታ ማረጋገጫ ወጥቶላቸዋል። ስለዚህ የጥምቀት ኤሪያን በመሆናቸው የሃይማኖት ኤሪያ ስለሆኑ ማንም መተው የሚደፍራቸው ቦታዎችም አይደለም። በመሆናቸውም የተጠበቁ ቦታዎች አሉ። ስለዚህ ከእነሱ ጋር በጋራ አሁንም የማልማት ሁኔታዎች ተነጋግረናል። አሁን ወደ አክሽን የማሳጠር ሳር የማድረግ ሁኔታዎችን መስራት አለብን ብለናል። አንዱ ጥሩ ነው ጋፉ ለይተናል አልነበረም በዚህ ልክም ችግሩን የመለየት ታቸው ወርደው ቲሞች ነው ያመጡልን አንዱ ሁለተኛው ችግር ከስሻንተን ሰዳይ ትችላለን ፓርኮች ዓለም ላይ ያለው ኦልሬዲ ሰው ስፖርት የሚሰራበት ክብደት የሚያነሳበት ገመድ የሚዘልበት የስፖርት ማዕከል ናቸው። የስፖርት ፓርኮች ናቸው። እኛ ሀገር ፓርክ በተሰራ ቁጥር ሳርና አበባ ተተክሎ በሽቦ ታጥሮ ነው የሚቀመጠው። ምሳሌ ልሰጥህ እችላለሁ። ውጭ ጉዳይ ስለፊት ያለው ሂልተን ስለፊት ያለው ፓርኮችን ይዘህ ትልቁ ፓርክ ከተማችን ላይ ያለው ፓርክ የምትላቸው ብሄረስ በለው ታጥሮ ነው ቢሆንም በለው ታጥሮ ነው ሰው ሄዶ የሚሮጥባቸዋል ለምሳሩ ላይ ስለዚህ እሱ መቀየር አለበት ብለን በአሁኑ አዋጅ ላስገብታል። የስፖርት ፓርኮች ያስፈልጋሉ። አዳዲስ ለመገንባት አይደለም፣ ቢያንስ እነዚህ ቦታዎች ላይ መግሳት አለብን ብለናል። ይህ ውጫዊ ነው። ውስጣዊ ስንት ባስኬት ቦታ እንዳለን እኛ ከተማ ላይ የእኛ ችግር የነበረው ስንት እግር ኳስ ቦታ እንዳለን፣ ስንት ጥርጊያ ሜዳ እንዳለን፣ ስንት ዘመናዊ ቦታ እንዳለን፣ ስንት የግራውንድ ቴኒስ እንዳለን በጥናት አይታወቅም። ስለዚህ ስታንዳርዱ ስንት ነው በአንድ ሶሳይቲ ውስጥ በስንት ፖፑሌሽን ቁጥር ልክ ነው ማዘውተሪያ የሚያስፈልገን? ዓለም አቀፍ ልምዱ ምንን ያሳያል የሚለውን በእውቀት የተመለሰ አልነበረ። ማዘውተሪያ አልሰራንም። አልሰራን ከሚለው አንዱ ችግር የነበረው እሱ ነው። እሱን አሁን ፈተናል። ከተማችን ላይ ምን ያህል የስፖርት ማዘውተሪያ ቦታዎች አሉ የሚለው ከትምህርት ቤት ጀምሮ አስቆጥረን በዝርዝር በዳታ ይዘናል። የት የት ክፍለ ከተሞች ላይ ክፍተት እንዳለንም ለይተናል። አንድ ከእሱ ጀምረናል። ሁለተኛ ነባር የይዞታ ቦታዎች ካርታ አልነበራቸው በእኛ በኩል ተቆሯርጠን የስፖርት የተለመዱ ቦታ ስለሆኑ ሲወረሩ ነው እንትን የምንለው እንጂ ቀድመን ስራችን እንሰራ። ካልተሳሳትኩ ወደ አርባ ስድስት የደረስን ይመስለኛል። የማዘወተሪያ ቦታዎች ነባሮች፣ እነዚህ ተጫውተን ያደግንባቸው በጣም የሚታወቁ ሰፈሮችን ካርታ ማስወጣት ጀምረናል፣ ማጠር ጀምረናል። ስለዚህ የተወሰነ ርቀት መሄድ ጀምረናል። ከችግሩ አኳያ የሚቀረን ነገሮች ይኖራሉ ከዛ ውጭ ትልቁ ስራ የአበበ ቢቂላ ስቴዲየም ይሄን ያህል ከተማ እንግዲህ ዘመናዊ ስቴዲየም የሌላት አዲስ አበባ ስቴዲየም እና በአበበ ቢቂላ ዘጠናዎች ላይ የተሰራው ላይ ነበረ እንትን ያለው አሁን ኦልሬዲ የአበበ ቢቂላ በጣም ዘመናዊ በሆነ ከሰላሳ ቀን በኋላ የምናስመርቀው የዓለም አቀፍ ስታንዳርድ ያለው ጣሪያ ያለው አስራ ስድስት ሺህ እስከ አስራ ሰባት ሺህ የሚሆን መቀመጫ ያለው በጣም ዘመናዊ የሆነ አርቲፊሻል ሳር ያለው ዓለም አቀፍ ስታንዳርድ የሆነ ጫክ መሮጫ ያለው ተረከን ጨርሰናል። በቅርብ ጊዜያቶች ይመረቃል ብለን ነው የምናስበው። ስለዚህ ማዞተሪያ ቦታ ጥሩ ነው። በምስራቅ አፍሪካም በጊዮን ብቻ ተከልለን የነበርነው መዋኛ ገንዳ ግዙፍ የሆነ የራስ ኃይሉ መዋኛ ገንዳ ብለን እሱም ልክ እንደዚህ ከሰላሳ ቀን በኋላ እናስመርቀዋለን። ከመቶ ሚሊዮን በላይ ነው ብር ያወጣንበት። ይህን ይህም ባደረገ ቁጥር ትልቁ ነገር ትውልድ ይፈጥራል። ከስፖርቱ በዘለለ ከትምህርት ቤት ተመልሶ ሲመጣ ማዘውተሪያ ቦታው ላይ እንዲሁን የበለጠ ሺሻ ቤት፣ ጫት ቤት እየሄደ ነው ብለን እንደ ትውልድ መቆጨትና መቆጣት ብቻ ሳይሆን በዋነኛነት መንግስት እንደዚህ አይነት ነገሮችን ባመቻቸ ቁጥር ስፖርት ውስጥ ያለ ትውልድ ባይዘወይ ወደ አላስፈላጊ ቦታ የሚሄድ ዕድሉን ይቀንስለታል፣ በሀምሳ በስልሳ በሰባ ፐርሰንት ያለ ይሄ ጥናቶች ነው የሚያሳዩት። ስለዚህ ከዚህ አኳያ ሰፋፊ ስራ እየሰራን ያለ ነው። የረጅም ጊዜ ጥያቄ ነበረው አቃቂ ስቴዲየም ኦልሬዲ ግንባታ ጀምረናል። የስቴዲየም ጥያቄ ነበር ረጅም ጊዜ መንገድ ታጥሮ ከሀያ አመት በላይ የተቀመጠ ነበር። አሁን ጀምረን ኦልሞስት ሰባ ፐርሰንት ያህል ደርሰናል። የኮንክሪት ስራ ጨርሰን የዶላር ችግር ስላለ ከውጭ ስለሚገባ የዚህ የጣራውን እና እሱ የሚሸከመው ትልልቅ ብረቶች ስለተቸገርን። አሁን ግን ከመከላከያ ጋር ተነጋግረን ሀገር ውስጥ መስራት የሚችልበት ንድል ለመፍጠር እያደረገን ያለ ነው። በጣም በጣም በሚደንቅ ሁኔታ እያፋጠም ነው ነው ያለ ነው። ስለዚህ በቅርብ ጊዜያቶች እዛም እዚህ የሚናያቸው የማዞ የማዞሪያ ችግሮች እየተነብሳሉ የምን ቅድም እንዳልኩም ወደ ስልሳ ስድስት እርቢያ ሜዳ በክቡር ኢንጂነር ታከለ ኡማ ትእዛዝ ኦልሬዲ ተሰርተዋል በጥሩ ሁኔታ ላይ ነው ያሉት። በሂደት ወጣቶችን እያደራጀን እነሱ ቆመ እንዲያረቡት እንጂ ሁሌ መንግስት ገንብቶም አልምቶም ቦታም ፈቅዶም አይሆንም። ስለዚህ እንዲያለሙት እነሱም ተጠቃሚ እንዲሆኑ እያደረግ ሜዳውን እየጠበቁት እንዲሄዱ ለማድረግ ጥረት እያደረግን ያለ ነው። ዋናው ነገር ግን ህዝቡን አስተሳሰብ መቀየር ነው። ሜዳው እንዳይነካበት ህብረተሰቡ ነው የሚጠብቀው፣ እንዲ ስፖርት ኮሚሽን ብቻ ህዝቡም እንዲህ አለማ ሜዳ እንዲሰራ ልጆች ሜዳ ላይ እንዲያሳልፉ የማድረግ ስራም በአስተሳሰብ መቀየር አለብን። ሰፊ አስተሳሰብ ለውጥ ስራዎችም እየተሰሩ ነው ያሉት። ድሮች ላይ ሰው በሚኖርበት ሰው በሚማርበት እና ሰው በሚሰራበት ቦታዎች ላይ ማዞተራ ቦታ የሚል ደረጃ ትልቅ ካምፔን እያደረግን ያለ ነው። እንግዲህ ውጤቶች እያየን ያለ ነው። ከችግሩ አኳያ በርካታ ጊዜያቶች ስለነበረ የተከራረሙ ችግሮች በሂደት እየተቀረፉ ይመጣሉ የሚል የሚያነሳሱ ነገሮች አይተናል። የአዲስ አበባ ስፖርት ኮሚሽን ኮሚሽነር ዮናስ አረጋይ፣ ስለ ቃለ ምልልሱ እናመሰግናለን። እኔም ከርብ አድርጌ ነው የማመሰግነው የሀገር ውስጥ ስፖርት ማዕከል አድርጋችሁ በዚህ ደረጃ መስራታችሁ ያው ሚዲያ ይታወቃል